የአሜሪካ ድምፅ ነው። በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የአርብ ምሽት ሰኔ 3 2014 ዓ ም ምሽት ዝግጅታችን ጀመረ። በአፋር ክልል በድርቅና በግጭቶች ምክንያት 35 ህጻናት መሞታቸውን በአካባቢው የሚገኙ ሆስፒታሎች ሆስፒታሎችና ድንበር የለሹ የሐኪሞች ቡድን አስታወቁ። በትግራይ ክልል መቀሌ ከተማ ውስጥ የሚገኘው አይደር ሆስፒታል ስራ በማቆሙ ምክንያት በሆስፒታሉ ይታከሙ የነበሩ 32 ሰዎች መሞታቸውን ሆስፒታሉ አስታወቀ። በእነዚህ ዙሪያ ዘገባ ይኖረናል። የዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት የጃንዋሪ 6 አጣሪ ኮሚቴ ሪፖርቱን ለህዝብ ማቅረብ ጀምሯል። who stormed the capital and occupied the capital. የህገ መንግስቱ የሀገር ውስጥ ጠላቶች ካፒቶልን ወረው በመያዝ በሕዝቡ ፍላጎት መሠረት የሥልጣን ሽግግር እንዳይከናወን ለማድረግ ሞክረዋል። ይህን ያደረጉት ደግሞ የዩናይት ስቴትሱ ፕሬዚዳንት አበረታታዋቸው ነው። ኮሚቴውን በሊቀመንበርነት የሚመሩት የሚሲሲፒው ዲሞክራት ቤኒ ቶምሰን ናቸው። ዝርዝሩ ከዜና በኋላ ይቀርባል። ሰላም ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጮች፣ እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምፅ ቅንብር ሲሳይ አሸናፊ ና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረገጽ ፕሮዲውሰራችን አበባየው ገበያውም አብረውናሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። እስከ ምሽቱ አራት ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። በእስር ላይ የነበሩት የቀድሞው የአማራ ክልል ልዩ ኃይል አዛዥ ብርጌደር ጄኔራል ተፈራ ማሞ ዛሬ በዋስ መለቀቃቸውን ጠበቃቸው ለአሜሪካ ድምፅ ገልጸዋል። ጄኔራሉ የተያዙት ሕገ መንግሥቱን በኃይል ለመናድ መሞከር በሚል ወንጀል ተጠርጥረው እንደሆነ ጠበቃቸው አስታውሰዋል። አድማጮች የአሜሪካ ድምፅም ብሪጌዲየር ጀነራል ተፈራ ማሞን አነጋግረናል። ዝርዝሩ ከዜናው በኋላ ባለው የትንታኔ ክፍለ ጊዜ ይቀርባል። ፌስቡክ አደገኛ የሆኑ የጥላቻ ንግግሮችን ከሚያሰራጫቸው ማስታወቂያዎች ላይ ለይቶ መያዝ የመቻሉን ፈተና እንደገና ወድቋል። ከዚህ በፊት በማይናማር ውስጥ ግድያ እንዲፈጸም የሚወተውቱ ማስታወቂያዎች በግሎባል ዊትነስ ለተመሳሳይ ዓላማ ተልዕኮለት ሳይዛቸው ቀርቶ ነበር። ትርፋማ ያልሆነው ግሎባል ዊትነስ የተባለው ድርጅት ለፌስቡክ ለፈተና በላከለት ማስታወቂያ ውስጥ በአማራ በኦሮሞና በትግራይ ተወላጆች ላይ ግድያ እንዲፈጸም የሚቀሰቅሱ ጥሪዎችን መቆጣጠርና ማስቀረት ሳይችል ቀርቷል። የአሶሺየትድ ፕሬስ ያጠናቀረውን ዘገባ እንግዱ ወልዴ ያቀርበዋል። ፌስቡክ በተመሳሳይ ከዚህ በፊት በማይናማር ውስጥ ግድያ እንዲፈጸም የሚወተውቱ ማስታወቂያዎች በግሎባል ዊትነስ ተልኮለት ሳይዛቸው በመቅረቱ አሁን ኢትዮጵያን በሚመለከት የሆነው ሲጨመርበት ለሁለተኛ ጊዜ ፈተናውን መውደቁ ነው። ነገሩን የከፋ የሚያደርገው ደግሞ በኢትዮጵያ ጉዳይ ላይ የቀረበለትን ፈተና የወደቀው በመጀመሪያው ሙከራ ወቅት የተገኙትን ውጤቶች ትርፋማ ያልሆነው እና ፈታኙ ድርጅት ግሎባል ዊትነስ በሪፖርት ለፌስቡክ ካሳወቀው በኋላ መሆኑ ነው። ለትርፍ ከማይሰራው ድርጅት ለፌስቡክ ለፈተና የተላኩት የጥላቻ ንግግሮች በኢትዮጵያ ላይ ያተኮሩና ፍራንሲስ ሁገን የተባሉ ባለሙያ ከዚህ በፊት ባወጡት የውስጥ ሰነድ ላይ በተጠቀሰውና የፌስቡክ እንዝላልነት የሚታይበት አሰራር በኢትዮጵያ የጎሳ ግጭትን እያባባሰ ነው በሚለው ላይ ያተኮሩ ነበሩ። ፍራንሲስ ሁገን ባለፈው ዓመት ጉዳዩን በተመለከተ ለአሜሪካ ምክር ቤት ምስክርነታቸውን አቅርበው ነበር። በግሎባል ዊትነስ 12 በጽሁፍ የተዘጋጁ ክብርን የሚነኩና በኢትዮጵያ የሚገኙ ሶስት ዋና ብሔሮች አማራ፣ ኦሮሞ እና ትግሬዎች ላይ ግድያ እንዲፈጸም የሚወተውቱ ማስታወቂያዎችን እንዲያስተላልፍ ለፌስቡክ ተልኮለት ለመተላለፍ ፈቃድ አግኝተዋል። ማስታወቂያዎቹ ለፈተና ያህል የተላኩ በመሆናቸው በፌስቡክ ላይ አልታተሙም። በማይናማር ጉዳይ ላይ የተደረገውም ተመሳሳይ ሙከራ ነበር። የፌስቡክ እናት ድርጅት ሜታ የእንግሊዝኛ ቋንቋ ተናጋሪ ባልሆኑ እንደ ኢትዮጵያና ማይናማር ላሉ በግጭት ውስጥ የሚገኙ ሀገሮችን በተመለከቱ የሚለጠፉ ጽሁፎችን የሚቆጣጠሩ ስንት ባለሙያዎች እንዳሉት ለመናገር ፈቃደኛ አይደለም። ባለፈው ህዳር ፌስቡክ ወደ መዲናዋ በመቃረብ ላይ የነበረውን የትግራይ ጦር ዜጎች እንዲቀብሩ ጠቅላይ ሚኒስትር አብይ አህመድ ጥሪ ያደረጉበትን ጽሁፍ አንስቷል። አራት ነጥብ አንድ ሚሊዮን ተከታይ ያላቸው ጠቅላይ ሚኒስትር አብይ አህመድ በፌስቡክ ላይ መጻፋቸውን ቀጥለዋል። ጠቅላይ ሚኒስትሩ የትግራይ ኃይሎችን ካንሰርና አረም ብለው ከጠሩ በኋላ አሜሪካና አጋሮቿ ክብርን የሚነኩ ንግግሮችን በተመለከተ ኢትዮጵያን አስጠንቅቀዋል። ብሪታንያ 6000 ኪሎ ሜትር አረቃ ወደ ሩዋንዳ ልትልካቸው ያሰበቻቸው የፖለቲካ ጥገኝነት ወይም አሳይለም ጠያቄዎች ጉዳይ በመጨረሻው ሰዓት ፈተና ገጥሞታል። አንድ መቶ ስደተኞችን በአውሮፕላን ለማጓጓዝ የተያዘው እቅድ የፊታችን ማክሰኞ ሰኔ 7 2014 የታሰበ ቢሆንም መንግስታዊ ያልሆኑ ድርጅቶችና የስደተኞች መብት ተሟጋቾች የለንደን ከፍተኛው ፍርድ ቤት በረራውን እንዲያግደው የህግ ጥያቄ ማቅረባቸው ተመልክተዋል። በዚህ ዓመት ከ10 ሺህ በላይ ስደተኞች በትናንሽ ጀልባ አቋርጠው ወደ እንግሊዝ መግባታቸው የተነገረ ሲሆን በአደገኛው የውሃ ላይ ጉዞ በርካታ ሰዎች መሞታቸው ተገልጸዋል። ብሪታንያ የስደተኞች ፍሰት መቆም አለበት ብላ መነሳቷ ተነግረዋል። በዚህ ዓመትም ህጋዊ የጥገኝነት ጥያቄያቸው በሩዋንዳ ስርዓት እንዲታይ 30 ሺህ የሚደርሱ ስደተኞችን አስገድዳ ወደዚያው ለመሸኘት ከሩዋንዳ ጋር የአምስት ዓመት ስምምነት ማድረጓም ተመልክተዋል። የብሪታንያን ችግር እረዳለው ያለው የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ይሁን እንጂ ይህን ችግር ማስተናገድ የሚቻልባቸው ብዙና የተለያዩ ሰብዓዊ ውጤታማ መንገዶች አሉ ብለዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። እንደ አውሮፓ አቆጣጠር ጥር ስድስት በምክር ቤቱ ህንፃ ላይ የተካሄደውን የአመፅ ጥቃት በመመርመር አንድ ዓመት የፈጀው የዩናይትድ ስቴትስ የምክር ቤት መርማሪ ኮሚቴ ትናንት አሙስ ምሽት የምርመራውን ውጤት ለአሜሪካ ህዝብ ይፋ አድርጓል። ኮሚቴው የቀድሞው ፕሬዚደንት ዶናልድ ትራምፕ የፕሬዚደንትነት ስልጣናቸውን ይዘው ለመቆየት ያቀዱት ሴራ አካል በማድረግ ተከታዮቻቸው የዩናይትድ ስቴትስ ምክር ቤት ህንፃ ወይም ካፒቶል ህንፃን እንዲወሩ መርተዋቸዋል ብሏል። ኮሚቴው ካቀረባቸው ምስክሮች መካከል የጥናታዊ ፊልም ዘጋቢና በጥቃቱ የአእምሮ ጉዳት የደረሰባቸው የካፒቶል ፖሊስ መኮንን ይገኙበታል። አድማጮች የዚህ ዝርዝር በዕለቱ የዜና ትንታኔ ይቀርባል። የሩሲያ ኃይሎች ምስራቃዊ ዩክሬንን ለመቆጣጠር ግባቸው ቁልፍ በሆነችውና በከባድ መሳሪያ ድብደባ እያወደሟት በምትገኘው ስቪዮርዶኔትስክ የዩክሬን ኃይሎች በሚያደርጉት የሌት ተቀን የጎዳና ውጊያ ይዞታቸውን እንደያዙ መቆየታቸውን ባለስልጣናቱ ተናግረዋል። ከስቪዮርዶኔትስክ ወንዝ ባሻገር የሚገኙት ስቪዮርዶኔትስክና መንታዋ ከተማ ሊሲቻንስክ በሉሃንስክ ግዛት የመጨረሻዎቹ የዩክሬን ኃይሎች ይዞታዎች ሲሆኑ ሩሲያ እንደ ዋነኛ ግባ አድርጋ ልትቆጣጠረው የወሰነችው አካባቢ ነው። የዩክሬን የደህንነት ምክር ቤት ጸሐፊ ኦሌክስ ዳኒሎቭ ትናንት ሐሙስ በሰጡት መግለጫ ሲቪር ዶኔትስክ ላይ ያለው ሁኔታ እጅግ በጣም የተወሳሰበና የሩሲያ ኃይሎች ያላቸውን ኃይል ሁሉ ያሰለፉበት ከተማ እንደሆነ ተናግረዋል። ሩሲያውያኑ ለሰዎቻቸውም አይሳሱም ወታደሮቻቸውን እያክተለተሉ የመድፍ እራት ያደርጓቸዋል። ጦራችንን ቀንና ሌሊት በከባድ መሳሪያ እየደበደቡ ነው ብለዋል። ዳኒሎስ ለሮይተር በሰጡት ቃል በትንሿ የኢንዱስትሪ ከተማ ያለውን ወጀብ ወደ ራሷ የበላይነት ለመቀየር ዩክሬን ግዙፉን የሩሲያ ኃይል መቋቋም የሚያስችላት ተጨማሪ ከባድ መሳሪያዎች እንደሚያስፈልጓት ገልጻለች። ሩሲያና ቻይና ሁለቱን አገሮች የሚያገናኘውን የመጀመሪያውን የመንገድ ድልድይ በዛሬው እለት በይፋ መመረቃቸውን የአጃንስ ፍራንስ ፕሬስ ዘገባ አመለከተ። አሙር በተሰኘው ወንዝ ላይ የተገነባውና አንድ ኪሎ ሜትር ርዝመት ያለው ድልድይ በሩቅ ምስራቅ ሩሲያ የምትገኘው የብላጎስ ቸቸንስክ ከተማን በስተ ሰሜን ቻይና ከምትገኘው የሄይ ከተማ የሚያገናኝ እንደሆነ ተገልጸዋል። የድልድዩ ግንባታ የተጠናቀቀው ከሁለት ዓመት በፊት ቢሆንም በኮቪድ ወረርሽኝ ምክንያት ምርቃቱ መዘግየቱን ዘገባው አስታውቋል። ተሽከርካሪዎችን በሁለት አቅጣጫ የሚያስተላልፈው የባለ ሁለት መስመሩ ድልድይ ግንባታ 19 ቢሊዮን ሩብል ወይም 328 ሚሊዮን ዶላር መፍጀቱን ባለስልጣናቱ መግለጻቸውን ዘገባው አመልክተዋል። በዩክሬን ሳቢያ ከምዕራባውያን ጋር የተቃቃረችው ሩሲያ ትኩረቷን ወደ እስያ በመቀየር ላይ የምትገኝ መሆኑን በዘገባው ተገልጸዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የአርብ ምሽት ሰኔ 3 2014 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። ታስረው የነበሩት የቀድሞ የአማራ ክልል ልዩ ኃይል አዛዥ ብርጋዴር ጀነራል ተፈራ ማሞ ዛሬ በዋስ ተለቀቁ። የወሰዱት ያው የደረሰብኝ ነገር አለ እዚያ ላይ ያው፣ ባህር ዳር ምንም አይነት የመብት ጥሰት አልደረሰብኝም። በስርዓት ነው ሁሉም። ምንም የደረሰብኝ ነገር የለም ባህር ዳር ላይ ዋነኛነት ግን አዲስ አበባ ላይ ነው የተፈጸመው። የቀድሞ ጀነራል ተፈራ ማምሻውን ከአሜሪካ ድምፅ ጋር ቆይታ አድርገዋል። ከዜና በኋላ ዝርዝሩ ይመለሳል። ፕሮግራማችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችንና በፌስቡክ በቀጥታ እየተላለፈ ይገኛል። እንድትከታተሉን በድጋሚ እንጋብዛለን። አሁን ወደ ቀዳሚው የአብይር ዘገባችን ነው የምናልፈው በኢትዮጵያ በሰሜን ምስራቅ በሚገኘው አፋር ክልል ውስጥ በግጭትና ድርቅ ምክንያት 35 ህጻናት መሞታቸውን በአካባቢው የሚገኙ ሆስፒታሎችና ድንበር የለሽ የሐኪሞች ቡድን አስታውቀዋል ማስታወቃቸውንም አሶሴትድ ፕሬስ ዘግቧል። ይህ መረጃ የተገለጸው አንድ የመንግስት ሚኒስትር መስሪያ ቤት በምግብ እጥረት ምክንያት ሰዎች መሞታቸውን ካስተባበሉ ከቀናት በኋላ ነው። በኢትዮጵያ በተከታታይ ወቅቶች መጣል የነበረበት ዝናብ ባለመዝነቡ በአርባ ዓመታት ውስጥ ያልታየ ድርቅ የተከሰተ ሲሆን በጥቅምት ሁለት 13 ዓ ም በትግራይ ክልል በተቀሰቀሰው ግጭት ምክንያት በአፋር ክልል ከፍተኛ ውጊያ ተካሂዷል። ዘገባው የአሶሴትድ ፕሬስ ነው፤ እንደሚከተለው ይቀርባል። ድንበር የለሽ የሐኪሞች ቡድን ባወጣው መግለጫ ድርቀት በሚያጠቃውና ግጭት እያየለ በሄደበት የአፋር ክልል ባለፉት ስምንት ሳምንታት ውስጥ ብቻ 35 ህፃናት ህጻናት መሞታቸውንና ከእነዚህ ውስጥ ሁለት ሶስተኛ የሚሆኑት የሞቱት ባለፈው አርባ ስምንት ሰዓታት ውስጥ መሆኑን አመልክቷል። በአዲስ አበባ የሚገኙት የቡድኑ የድንገተኛ አደጋ አስተባባሪ ራፋኤል ቬች ለአሶሲየትድ ፕሬስ ሲገልጹ ከሁሉም በላይ የሚያሳስበን አሁን ገና የችግሩን ጫፍ ማየት መጀመራችን መሆኑና ካሁኑ ከአቅም በላይ መሆኑ ነው ብለዋል። ቬች አክለው በቅርቡ በተከሰቱ ግጭቶች መፈናቀል፣ የጤና አገልግሎት እጦት፣ የምግብና የውሃ እጥረት በቂ ካልሆነው የሰብአዊ ድጋፍ ሁኔታ ጋር ተዳምሮ ብዙ ሰዎች በአፋር ውስጥ ዝቅተኛውን የጤና እንክብካቤ፣ ምግብና ውሃ ማግኘት አይችሉም ያሉ ሲሆን ለተፈናቀሉ ሰዎችና ለእርዳታ ተጋላጭ ለሆኑ ማህበረሰቦች የምግብ ዋስትና፣ የመጀመሪያ ደረጃ የጤና እንክብካቤ፣ አመጋገብና የውሃ አቅርቦትን ቁል ሰልፍ የትኩረት ነጥቦች በማድረግ ትልቅ የሰብዓዊ እርዳታ ያስፈልጋል ብለዋል። በኢትዮጵያ ተከታታይ ወቅቶች ዝናብ ባለመጣሉ ሀገሪቱ ባለፉት አርባ ዓመታት ውስጥ ያልታየ ድርቅ አጋጥሟታል። በአፋር ክልል ትልቁ ሆስፒታል የሆነውና ከአንድ ሚሊየን በላይ ለሚሆኑ ሰዎች የሕክምና አገልግሎት እየሰጠ የሚገኘው ዱብቲ ሆስፒታል ዳይሬክተር ሁሴን አደም የሟች ህጻናቶችን ቁጥር ለአሶሴትድ ፕሬስ ያረጋገጡ ሲሆን ወደ ሆስፒታሉ የሚመጡት አብዛኞቹ ሰዎች ከትግራይ ጋር ከሚያዋስኑ አካባቢዎች እንደሆኑ ገልጸዋል። አቶ ሁሴን ወደ ሆስፒታላችን የሚመጡት በምግብ እጥረት የተጠቁና የታመሙ ህጻናት ቁጥር በከፍተኛ ሁኔታ እየጨመረ ነው። ይህም የህፃናት ሞት እንዲጨምር አድርጎታል ካሉ በኋላ የሆስፒታሉ ቡድን የተወሰኑትን ወደ ሌሎች የጤና ማዕከላት ለመላክ ጥረት እያደረገ መሆኑን ገልጸዋል። አክለውም ሆስፒታላችን በመሙላቱ ድንኳኖችን እየተጠቀምን ነው ግን እሱም አሁን በመሙላቱ የተወሰኑትን የምናክመው በመተላለፊያ ኮሪደሮች ላይ ነው ብለዋል። ድንበር የለሽ የሐኪሞች ቡድን በመግለጫው በአፋር ክልል የሚገኙ የጤና ተቋማት ብዙዎቹ የተበላሹ፣ የወደሙ፣ የተተዉ ወይም በቂ የሕክምና መሳሪያዎች የሌላቸው መሆኑን ጠቅሶ በጥቅሉ 20 በመቶ ብቻ አገልግሎት እየሰጡ መሆናቸውን የገለጸ ሲሆን በዱብቲ ሆስፒታል ከ80 በመቶ በላይ የተመጣጠነ ምግብ እጥረት ያለባቸው ህጻናት ወደ ሪፈራል ሆስፒታል ከመድረሳቸው በፊት ከዚህ ቀደም ምንም አይነት የጤና አገልግሎት አግኝተው የማያውቁ ናቸው ብሏል። የተባበሩት መንግስታት ድርጅትም ሆነ የኢትዮጵያ መንግስት ያወጧቸው መረጃዎች በሌሎች የሀገሪቱ ክፍል የሚገኙ በሚሊዮኖች የሚቆጠሩ ኢትዮጵያኖችም የምግብ እጥረት እንዳጋጠማቸው መሆናቸው ያሳያል። የኢትዮጵያ ፕላንና ልማት ሚኒስትር ፍጹም አሰፋ ሰኞ ዕለት ለካቢኔ አባላት ባቀረቡት ሪፖርት በደቡብ በኦሮሚያና ሶማሊያ ክልሎች የሚገኙ 7.4 ሚሊዮን ሰዎች የምግብ እርዳታ የሚያስፈልጋቸው መሆኑን ገልጸዋል። በተጨማሪም በትግራይ ክልል የሚገኙ 5.2 ሚሊዮን በአፋር 600 ሺህ እንዲሁም በአማራ ክልል 8.7 ሚሊዮን ሰዎች የምግብ እርዳታ እንደሚያስፈልጋቸውና በመንግስትና እርዳታ ሰጪ አካላት ድጋፍ እየተደረገላቸው መሆኑን ሚኒስትሯ አስረድተዋል። ሆኖም ሚኒስትሯ የሰው ህይወት መጥፋቱን ያስተባበሉ ሲሆን እየተደረገ ያለውን ጥረት ትልቅ ስኬት ሲሉ ገልጸውታል። የኢትዮጵያ ጠቅላይ ሚኒስትር በየካቲት ወር ላይ በትዊተር ገጻቸው ባሰፈሩት መልእክት ድርቅ ያስከተለው ረሃብ በሶማሌና በቦረና አካባቢዎች የህጻናትና የዛውንት የሰሙትን ህይወት እየቀጠፈ ነው ሲሉ ገልጸው ነበር። አክለውም የዝናብ ወቅት እስኪመለስ የምንጠብቅ ከሆነ ተጨማሪ ዜጎቻችንን እናጣለን ብለዋል። የተባበሩት መንግስታት ድርጅት በኢትዮጵያ ፣ ኬንያ፣ ሶማሊያ፣ ኤርትራና ጅቡቲ የሚገኙ አራት ነጥብ ሁለት ሚሊየን ሰዎችን ለመርዳት ስምንት መቶ አርባ ስድስት ሚሊየን ዶላር እንደሚያስፈልገው ማክሰኞ ዕለት ያስታወቀ ሲሆን ከእነዚህ ውስጥ ግማሽ የሚሆኑት ህጻናት መሆናቸውን አመልክቷል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የአርብ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በትግራይ ክልል መቐለ ከተማ በሚገኘው አይደር ሪፈራል ሆስፒታል ስራ በማቆሙ ሆስፒታሉ ውስጥ ተኝተው የነበሩ ለድንገተኛ ሕክምና የገቡ 32 ሰዎች ህይወት ማለፉን ሆስፒታሉ ገለጸ። ሆስፒታሉ እስካሁን የድንገተኛ ሕክምና ስራ ብቻ እያከናወነ መሆኑን አስታውቋል። ሌሎች ታካሚዎች ደግሞ እየተመለሱ እንዲመለሱ እየተደረገ መሆኑን የሆስፒታሉ ሜዲካል ዳይሬክተር ዶክተር ክብሮም ገብረስላሴ ገልጸዋል። ሙሉጌታ ጽሀ ዝርዝራለሁ አይደር ሪፈራል ሆስፒታል ከአስራ ሁለት ቀናት በፊት ስራ ማቆሙ ገልጾ ነበር። የሆስፒታሉ ሜዲካል ዳይሬክተር ዶክተር ክብሮም ገብረ ስላሴ በመድኃኒትና የህክምና መሳሪያ እጦት እንዲሁም የኤሌክትሪክ መቋረጥ ተከትሎ ተቋሙ ከድንገተኛ ክፍል ስራ ውጭ ሁሉም ስራዎች ተቋርጦ መቆየቱ ነው የገለጹት። በዚህም በሆስፒታሉ ተኝተው ይታከሙ የነበሩ ለድንገተኛ ህክምና የገቡ አስራ አንድ ህጻናት ጨምሮ ሰላሳ ሁለት ሰዎች ህይወት አልፈዋል ብለዋል። ናይ ሕክምና እርዳታ እንተዘይተገይሩሎም ነዊሕ ጊዜ ክፀንሑ ዘይክእሉ የህክምና እርዳታ ካላገኙ ለብዙ ጊዜያት መቆየት የማይችሉ መሆናቸውም አውቀን እዚህም አስገብተን ምንም ልናደርግላቸው የማንችል ወደ ቤታቸው የመለስናቸው ታካሚዎች አሉ። እነዚህ ሳይጨምር ወደ ሆስፒታላችን በድንገተኛ ህክምና ገብተው ወይም ከሁኔታው አስቀድሞ ከእኛ ጋር ተኝተው የነበሩ በሆስፒታላችን የሞቱ ታካሚዎች እስከ ዛሬ 32 ነው የደረሰው። ከእነዚህ በኦክሲጅን እጥረት ምክንያት የሞቱት ስምንት ናቸው ነው ያሉት። ሀያ አራቱ ታካሚዎች በመድኃኒት እጥረት የሞቱ ናቸው ብለዋል ዶክተር ክብሮም። ከአስራ አንዱ ህጻናት አስሩ ከሀያ ስምንት ቀናት በታች ዕድሜ ያላቸው ያለ ማቋረጥ ሙቀት ያስፈልጋቸው የነበረ ህጻናት ናቸው የሞቱቱም ብለዋል። በጽኑ ህሙማን ክፍል ኤሌክትሪክ በመጥፋቱ ጄኔሬተር ተጠቅሞ አገልግሎት ለመስጠት ነዳጅ በከፍተኛ ደረጃ እጥረት ስላለም ሐኪሞች በእጅ በመጫን የሚሰጥ የትንፋሽ መስጫ አገልግሎት እየሰጡ ነው ብለዋል። ከዓለም አቀፍ ተቋማት የሚሰጥ እርዳታ እንዳለ ይገለጻል ተብለው የተጠየቁት ዶክተር ክብሮም የሚመጡ እርዳታዎችም አሉ፣ ሆኖም የህክምና ስራ ተያያዥ መድኃኒትና መሳሪያዎች ካልተሟሉ ትርጉም የለውም በማለት ገልጸዋል። የሚገባ መድኃኒትም ከሚያስፈልገው አምስት በመቶውም ብቻ ነው ብለዋል። ከድንገተኛ ህክምናና የወሊድ አገልግሎት ውጭ ሌሎች ታካሚዎች እንዲመለሱ ያደረግነን ብለዋል። ሜዲካል ዳይሬክተሩ በቅርብ ቀናት የኤሌክትሪክ አገልግሎት ይመለሳል ተብሏል። ስለዚህ ወደ ስራ ልትመለሱ ነው ወይ ተብለው የተጠየቁት ዶክተር ክብሮም በቂ መድኃኒትና የህክምና መሳሪያ እንዲሁም ነዳጅ ካልተገኘ ስራችንን ለመስራት በጣም እንቸገራለን ብለዋል። ወይዘሮ መድህን ባህታ የተባሉ ከሁለት ሳምንት በፊት ልጃቸው ለማሳከም ሁለቱንም ከትግራይ ማዕከላዊ ዞን እንትጮ እንደመጡ የነገሩኝ ሆስፒታሉ ውስጥ ታካሚ የሚተኛበት አልጋ ካልሆነ በስተቀር ሌላ አገልግሎት አላገኘሁም በማለት ተናግሯል። መብራት ባለመኖሩ ጨለማ ውስጥ ነው የማድረው ብለው ልጃቸውም እስካሁን እንዳልታከመ ገልጸዋል። አይደር ሆስፒታል ያው ከባድ ችግር ነው ያለው። አሁን በጣም ተቸግረን በተለይ ኦክሲጅን በኦክሲጅን በጣም ችግር አለ። ከባድ ችግር ነው ያለ። አሁንም መብራት ጠፍተው ባግ እያረግን በሽተኛ እያገዝ ነው ነው ያለ ነው በጣም ኃይለኛ ድካማ አለን። እኛም እየደከም ነው። በሆስፒታሉ የጽኑ ህሙማን ክትትል ክፍል ውስጥ የሚሰሩ ሲስተር ክብራ በርሀ የተባሉ በበኩላቸው እሳቸው በሚሰሩበት ክፍል ከአሁን በፊት በታካሚዎች ይጨናነቅ እንደነበረ ገልጸው አሁን አገልግሎት ለመስጠት የሚያስችል አቅም ሆስፒታሉ ስለሌለው በከፍተኛ ደረጃ ታካሚዎች ቀንሰዋል ብለዋል። አንድ አመት ሙሉ ያለ ደሞዝ ለህዝብ ብለን እየሰራን ባለንበት ጊዜ መድኃኒትና የህክምና መሳሪያ አለመኖር እንዲሁም የኤሌክትሪክ መጥፋት ድካማችን ከንቱ ያደርገዋል በማለት ገልጸዋል። እንትጮ እዩ ወረዳ ኣሕፈሮም ሕበሮም ይገዛይ ኣነ ኣብኡ እውን መድሓኒት ስኢነ ደኾነ ዓይደር መጺአ ኣብ ዓይደር እውን መድሓኒት ኣይረኸብኩን የነቤት እንትጮ ኣሕፈሮም ወረዳ ውስጥ ነው። እዛ መድኃኒት ኣጥቼ ዓይደር ሆስፒታል ይሻል ይሆናል ወይ ብዬ መጥቼ ዓይደር ሆስፒታልም አላገኘውም። ልጄ እዚህም እንደምታየው ተኝቷል። መድሃኒት የለም። በሁሉም ነገር ተዘጋግተንና ተከበን ያለ ነው። ገንዘብ የለም፣ መድኃኒት የለም፣ የጤና መሳሪያም የለም። በቃ ሐኪሞች ቆመው ነው የሚያዩዋቸው። እየሞቱም ዝም ብለው ያያሉ። ምን ያድርጉ? ቀንም ሌሊቱም ከእኛ ጋሉ ምን ያድርጉ? ያለ መድኃኒት ምን ያድርጉ? ያለ መሳሪያ ተክዘው አዝነው ይሄዳሉ። የልጄም መመርመሪያ ስለሌለ በምን መርምረው ህመሙ ይንገሩኝ? ዝም ብለው ተኝቶ ነው ያለው ነው ያሉት። አይደር ሪፈራል ሆስፒታል በትግራይ ትልቁ የጤና ተቋም መሆኑ ይታወቃል። ለአሜሪካ ድምፅ ሙልጌታ ጽብሃም አለም በተከታይ ዘገባችን ወደዚህ ወደ ዩናይትድ ስቴትስ ነው የምንመለሰው። የዩናይትድ ስቴትስ የተወካዮች ምክር ቤት የጥር ስድስት አጣሪ ኮሚቴ ሪፖርቱን ለህዝብ ማቅረብ ጀምሯል። ኮሚቴው ይህን ሪፖርቱን ትላንት በዋሽንግተን ዲሲ ሰዓት ከምሽቱ ሁለት ሰዓት ጀምሮ ለህዝብ በቀጥታ የሚተላለፈውን ሪፖርቱን ማቅረብ የጀመረው ወደ ማጣራት ስራው ከገባ ወደ አንድ አመት ከሚጠጋ ጊዜ በኋላ ነው። ኮሚቴው ግኝቱን ማስረጃዎቹን እና እማኞቹን የሚያ ያሰማው በመጪውራት መደዳውን እንደሚሆንም ተነግሯል። የቀድሞ ፕሬዚዳንት ዶናልድ ትራምፕ ስልጣን እንደያዙ ለመቆየት ደጋፊዎቻቸው ምክር ቤቱን በኃይል እንዲወሩ እንዳደረጉ ለአሜሪካ ድምጽ ያስረዳበትን የምርመራ ውጤት በተመለከተ የአሜሪካ ድምጿ የምክር ቤት ጉዳዮች ዘጋቢ ካትሪን ጂፕሰን ያጠራቀረችውን ዘገባ ቆንጅታየ ታቀርበዋለች። ስድስቱ ዲሞክራቶችና ሁለቱ ሪፐብሊካን የኮሚቴው አባላት ጥር ስድስት ቀን በምክር ቤቱ ላይ ስለተፈጸመው ወረራ ለአንድ ዓመት ያካሄዱትን ምርመራ ውጤት ትናንት ለመጀመሪያ ጊዜ ይፋ ሲያደርጉ አስጨናቂ የሆኑና ከአሁን ቀደም ታይተው የማያውቁ የቪዲዮ ምስሎችን አሳይተዋል። ከዘጋቢ ፊልም ሰሪና በዕለቱ በደረሰባት ጥቃት ለአንጎል ላይ ጉዳት ከተዳረገች የዩናይትድ ስቴትስ ምክር ቤት ጥበቃ ፖሊስ አባል የምስክርነት ቃል ተቀብሏል። ዲሞክራቱ የኮሚቴው ሰብሳቢ ቤኒ ቶምሰን እንዲህ ብለዋል። የሕገ መንግሥቱ የሀገር ውስጥ ጠላቶች ካፒቶልን ወረው በመያዝ በሕዝቡ ፍላጎት መሠረት የሥልጣን ሽግግር እንዳይከናወን ለማድረግ ሞክረዋል። ይህን ያደረጉት ደግሞ የዩናይት ስቴትሱ ፕሬዝዳንት አበረታተዋቸው ነው። በሁለት መቶ ሃያ ዓመታት ውስጥ የሥልጣን ሽግግር ሂደት እንዳይከናወን ለማደናቀፍ የዩናይት ስቴትስ ፕሬዝዳንት የሞከረበት የመጀመሪያ ጊዜ ነው። ትራምፕ ዋይት ሃውስን ለቀው ሊሄዱ አንድ ሳምንት ሲቀራቸው ካፒቶል ላይ የተፈጸመውን አመፅ በማነሳሳት በዩናይትድ ስቴትስ ምክር ቤት ክስ እንደተከፈተባቸው ይታወሳል። የኮሚቴው መሪዎች ብዙ መቶ የምስክሮች ቃለመጠይቆችና ብዙ ሺህ ሰነዶችን ያካተተውን ምርመራቸውን ትራምፕ በኃይል መፈንቅለ መንግስት በማካሄድ ስልጣን ላይ ለመቆየት ያዘጋጁትን እቅድና እቅዱን ተፈጻሚ ማድረጋቸውን የሚያሳይ እንደሆነ አመልክተዋል። ሪፐብሊካኗ የጥር ስድስት ኮሚቴ ምክትል ሰብሳቢ ሊስ ቼኒ ፕሬዚደንት ትራምፕ ሳመንድ ማብ አሰምብል ማብ ፕሬዚዳንት ትራምፕ የአመፁን ተሳታፊዎች ጠርተው አሰባሰቧቸውና ጥቃቱን ለኮሱት። ጥር ስድስት ቀን በመንግስት ላይ አመፅ ለማካሄድ ስለተውጠነጠነው ሴራ ትሰማላችሁ። የዩናይትድ ስቴትስን መንግስት በኃይል ለመገልበጥ ወይም ለማፍረስ ማሴር ወንጀል መሆኑ በሕግ ምክር ቤታዊ ኮሚቴው በዚህ የመጀመሪያ ይፋ ጉባኤው ጥር ስድስት ቀን የአመፅ ሴራውን የመምራቱን ኃላፊነት ይዘው በነበሩት ፕራውድ ቦይስ እና ኦት ኪፐርስ የተባሉት ጽንፈኛ ቡድኖች አባላት ላይም ያተኮረ ሲሆን ዘጋቢ ፊልም ሰሪው ኒክ ኳርትስ በሰጠው የምስክርነት ቃል እንዲህ ብለዋል። የተሰባሰቡት ሰዎች ከተቃውሞ ሰልፍ ወደ ሁከት ከዚያም ወደ ጸረ መንግስት አመጽ የተሸጋገሩበትን ሂደት ቀርጬ ይዣለ። ለአመፁ የወጡት ሰዎች ቁጥርና ቁጣቸው እንዲሁም ይጠቀሙበት የነበረው ጸያፍ ቃላት አስደንቆኛል ብሏል ኒክ ኳትስ። የምክር ቤት ሪፐብሊካን ከጥቂቶች በስተቀር ሁሉም ይህ ምርመራ ህገወጥ ነው ብለዋል። የምክር ቤቱ የውህዳን ሪፐብሊካን መሪ ኬቪን መካርቲ በአሜሪካ ታሪክ እጅግ የፖለቲካ ወገንተኛና ሕጋዊነት የጎደለው ኮሚቴ ነው። የምክር ቤት መጥሪያን ሪፐብሊካኖችን ለማጥቃት ተጠቅሞበታል። ትክክለኛ የፍትህ ሂደት መርህን ተላልፏል። የዜጎችን የፖለቲካዊ ንግግር ነፃነት ጥሷል። እሳቸው ይህን ቢሉም በዚህ ወር ኮሚቴው የምርመራውን ውጤት በሚያሰማባቸው አራት ተከታታይ ጉባኤዎች የቀድሞ ፕሬዝደንት የምርጫውን ውጤት ለመቀልበስ ደረጃ በደረጃ በተቀናጀ መንገድ ስላደረጉት ጥረት ማስረጃዎቻችንን እናቀርባለን ብሏል። የዩናይትድ ስቴትስ ምክር ቤትን የትኛው ፓርቲ እንደሚቆጣጠር የሚወስኑት ምርጫዎች እየተቃረቡ ባሉበት በአሁኑ ወቅት ይህ ትልቅ ስፍራ የሚሰጠው ጉዳይ ነው። ፕሬዝደንት ጆ ባይደን እንዲህ ሲሉ አስተያየታቸውን ሰጥተዋል። በህገ መንግስቱ ላይ የተፈጸመ እጅግ ግልጽ የሆነ ጥቃት ነው። እኔ እንደሚመስለኝ እነዚህ ሰዎች ህግ ተላልፈው የምርጫ ውጤት ለመቀልበስ ሞክረዋል። የጥር ስድስቱ ኮሚቴ የመክሰስ ስልጣን ባይኖረውም የፍትህ ሚኒስቴር ክስ እንዲመሰርት ምክረ ሀሳብ ማቅረብ ይችላል። ከጥር ስድስቱ አመፅ በተያያዘ እስካሁን ከሰባት መቶ ሀያ አምስት የሚበልጡ ሰዎች بقوا تترسروا العقل ታስረው የነበሩት የቀድሞ የአማራ ክልል ልዩ ኃይል አዛዥ ብርጋዴር ጄኔራል ተፈራ ማሞ ዛሬ በዋስ መለቀቃቸውን ጠበቃቸው ለአሜሪካ ድምጽ ተናግረዋል። ላለፉት 25 ቀናት በእስር ላይ የቆዩት ብርጋዴር ጄኔራል መኖሪያ ቤታቸው እንደገቡ ከአሜሪካ ድምጽ ጋር አጭር የስልክ ቃለ ምልልስ አድርገዋል። ለተጨነቁትም በማለት ከጎናቸው ለነበሩ በሙሉ ምስጋና አቅርበዋል። የቀድሞ የአማራ ክልል ልዩ ኃይል አዛዥ ብርጋዴር ጄኔራል ተፈራ ማሞ በተያዙበት ሰዓት ከነበረው ሁኔታ ውጪ በእስር ቤት የደረሰባቸው የሰብአዊ ጥሰት እንደሌለም ተናግረዋል። ከትላንትና ጀምሮ የዋስትና ክርክሩን ያዳመጠው የባህር ዳር ከተማ ያስቻለው የአማራ ክልል ጠቅላይ ፍርድ ቤት ጀነራሉ በ30 ሺህ ብር ዋስትና እንዲፈቱ መወሰኑን ጠበቃቸው አብራርተዋል። አስቴር ምስጋናው ተከታዩን ልካለች። የአማራ ክልል ልዩ ኃይል የቀድሞ አዛዥ ብርጋዴል ጄኔራል ተፈራ ማሞ በዋስ እንዲለቀቁ የወሰነው የዋስትና ቤቱታውን ከትናንት ጀምሮ ሲመለከት የቆየው ዛሬ በባህር ዳር ላይ ያስቻለው የአማራ ክልል ጠቅላይ ፍርድ ቤት ነው። ጠበቃቸው አቶ ሸጋው አለበት ለአሜሪካ ድምጽ በሰጡት ቃል ፍርድ ቤቱ ጄኔራሉን የለቀቀው በሰላሳ ሺ ብር ዋስትና መሆኑን ገልጸዋል። ዛሬ ለፍርድ ነበር ተቀጥሮ የነበረው በዚህ አግባብ ፍርድ ተሰጥቷል። የተሰጠው ፍርድም በአቃቤ ሕግ በኩል የቀረበው መከራከሪያ በሽብር ወንጀል የሚንከሳቸው ስለሆነ የዋስትና መብታቸው ሊከበር አይገባም የሚል መከራከሪያ አቅርበው፣ በጠበቆች በኩል ደግሞ በሽብር ወንጀል የተጠረጠረ ሰው ቢሆን የዋስትና መብት ማያስከለክለው በመሆኑ ሊፈቀድ ይገባል የሚል መከራከሪያ አቅርበን በዚህ አግባብ ፍርድ ቤቱ ዛሬ በሰጠው ውሳኔ አዎ የዋስትና መብት ሊያስከለክል አይገባም በሚል ተወስኗል። ይህን መሰረት አድርጎም በሰላሳ ሺህ ብር ዋስ እንዲፈቱት ትዕዛዝ ተሰጥቷል። ህገ መንግስቱን በኃይል ለመናድ መሞከር በሚል ተጠርጥረው የተያዙት የቀድሞው የልዩ ኃይል አዛዥ እስር ቤት ውስጥ ለ25 ቀናት መቆየታቸውን አቶ ሸጋው አመልክተዋል ይህ ዘገባ እየተጠናቀረ በነበረበት በስልክ ያገኘኋቸው ብርጋዴል ጀኔራል ተፈራ ማሞም ከቤተሰቦቻቸው ጋር በሰላም መገናኘታቸውን ገልጸዋል ብርጋዴል ጀኔራል ተፈራ ከአሜሪካ ድምጽ ጋር ባደረጉት በዚሁ ቃለ ምልልስ በእስር ላይ በቆዩበት ወቅት ስለነበረው አያያዝም አብራርተዋል እዚያ ያሉ ጠባቂዎች የተሰጣቸውን ተልዕኮ ከመፈጸሙች ሌላ ያደረጉኝ ነገር የለም። በክግ ግን የመጀመሪያው ያለ ፍርድ ቤት ትእዛዝ ያን ያህል ኃይል ከኋላም ከፊትም እንደዚህ አይነት አድርገው የወሰዱት ያው የደረሰብኝ ነገር አለ። እዚያ ላይ ያው ባህር ዳር ምንም አይነት የመብት ጥሰት አልደረሰብኝም። በስርዓት ነው ሁሉም። ምንም የደረሰብኝ ነገር የለም ባህር ዳር ላይ ዋነኛነት ግን አዲስ አበባ ላይ ነው የተፈጸመው። የቀድሞ የአማራ ክልል ልዩ ኃይል አዛዥ ብርጋዴር ጄኔራል ተፈራ ማሞ ከ ሀያ አምስት ቀናት በፊት በቁጥጥር ስር የዋሉት በአዲስ አበባ ከተማ እንደነበር ይታወሳል። በዚህ የስልክ ቃለ ምልልስ ታዲያ ከተያዙበት ቀን ጀምሮ የነበረውን ሁኔታ ለአሜሪካ ድምጽ አስረድተዋል። አገር ሰላም ነው ብዬ ከቦሌ መካን ዓለም አካባቢ ተነስቼ ወደ ቃሊቲ ስሄድ እዚያ ቀለበት መስመሩ አካባቢ የሆነ ነጭ ኮብራ መባር ልክ ከፊት ለፊት ለመጋጨት በሚያስችል ብድግ ብሎ ወጥቶ አንድ ሰው ገጭኝ ይለኛ ነኝ ወረጀ እሱን ጋር እንትን ስል ከኋላም ከፊትም ወደ አስር የሚሆኑ በሙሉ መጥተው ከባቡ ሲቪል ነው የለበሱት፣ ግን የወታደር አይነት ቅርጽ ነው ያላቸው ኮማንዶዎች ነው የሚመስሉት ሽጉጥ ሁሉም ይዘዋኒ እንደዛ መጠቀበመ እዛ ግባ፣ አልገባም ስል አንድ ጊዜ ከዚህ ከቅንድቤ አካባቢ ግንባሬ ና አንድ ጊዜ አንገቴ እዚያ ደግሞ ታች አካባቢ እንደዚህው በቦክስ ነው ለማሳረፍ መከሩ። ያው የመንግስት ኃይል መሆኑን አወኳቸው። ታዲያ ሲረባረቡ እዚያ ይዘውኝ በቀጥታ ሸፍ ነው፣ በኋላ አንደርግራውንድ ግራውንድ አይነት አስገብተውኝ ሄዱ። ከሁለት ቀን በኋላ ንጋት ላይ በሶስተኛው ንጋት እንደገና ይዘው ወጥተው ሸፍ ነው ወደ ደብረ ዘይተር ነ ደብረ ዘይት ከሄደን ሄሊኮፕተር ላይ አሳስ አሁን እንደተሸፈኩ ነው በቀጥታ ባህር ዳር ይዘ መጡ። ብርጋዴል ጄኔራል ተፈራ ማሞ አክለውም በእስር ላይ ላልተለዩኝ ላሏቸው ወገኖችም ምስጋና አቅርበዋል። በዚህ ደረጃ እንደዚህ እየተፈጸመ መሆዱ የሀገራችን ሁኔታ ምን ያህል ባለበት እንደሚሄድ እና ድግግሞች መሆኑን ያሳይሻል። በህዝቡ ግን በዚህ ለመድረስ በዋነኛነት ህዝቡ አንድ ድምፅ ሆኖ ይህን ነገር ያደረገው ነው ተገቢ ነው በየተራ ነው እንደዚህ እያደረገ ነው የሚሄደው በዚህ አጋጣሚ እንግዲህ ለመላው የኢትዮጵያ ህዝብ አመሰግናለሁ በቀድሞው የኢህአዴግ አስተዳደር ወቅትም በመፈንቅለ መንግስት ወንጀል ተጠርጥረው ለዘጠኝ ዓመታት የታሰሩት ብርጋዴር ጀኔራል ተፈራ ማሞ ያኔ የተለቀቁት በ2010 ዓ ም የመንግስት ለውጥ ሰሞን ነበር። በኋላም በክልሉ ልዩ ኃይል አዛዥነት ለጥቂት ወራት ካገለገሉ በኋላ ከሰኔ 15 2011 የአማራ ክልል ከፍተኛ አመራር አባላት ግድያ ጋር በተያያዘ ተጠርጥረው ለስድስት ወራት ታስረው መፈታታቸው ይታወሳል። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈው መሰናዷችን እንደቀጠለ ነው። የኢትዮጵያ መንግስት በሰሜን ኢትዮጵያ ያለው ጦርነትና ግጭት በሰላም እንዲጠናቀቅ የሚያስችሉ እርምጃዎችን በመውሰድ ላይ እንደሚገኝ የውጭ ጉዳይ ሚኒስትር ገለጸ። የሚኒስትሩ ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ በሰጡት መግለጫ ሰላም ለማውረድ ስለሚከናወኑ ተግባራት የኢትዮጵያ መንግስት ከተለያዩ ሀገራትና ዓለም አቀፍ ተቋማት ጋር በመነጋገር ላይ መሆኑን ተናግረው በህወሀት በኩል ያሉ እንቅስቃሴዎች ግን ስጋት እንደሚፈጥሩባቸው አመልክተዋል። ህወሀት ወይም ትግራይ ክልልን በማስተዳደር ላይ የሚገኘው መንግስት በበኩሉ ትግራይን በመክበብና ሰላም እንዳይመጣ በማድረግ የኢትዮጵያ መንግስትን መልሶ ሲከስ መቆየቱ ይታወሳል። ከአምባሳደር ዲና መግለጫ በኋላ የአፍሪካ ቀንድ የዩናይትድ ስቴትስ ልዩ መልእክተኛ ሆነው አዲስ የተሾሙት ማይክል ሀመር ወደ ኢትዮጵያ ቅኝተው ከአቶ ደመቀ መኮንን ጋር በሰሜን ኢትዮጵያ ግጭትና በሰብአዊ ድጋፍ ዙሪያ መወያየታቸውን የውጭ ጉዳይ ሚኒስቴር አስታውቋል። በሌላ ዜና ኢትዮጵያ በበርበራ ወደብ ያላትን ድርሻ ማጣቷን የሚገልጹ መረጃዎችን በተመለከተ የተጠየቁት አምባሳደር ዲና መረጃውን በማጣራት ላይ እንደሚገኙ ጠቁመዋል። መግለጫውን የተከታተለው ኬኔዲ አባተ ነው። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ በመግለጫቸው ካነሷቸው ጉዳዮች መካከል የሰሜን ኢትዮጵያውን ግጭት በሰላም ለመቋጨት በመካሄድ ላይ ያሉ ተግባራትን እየተመለከተ ይገኝበታል። የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ሰሞኑን ከተለያዩ ሀገራትና የዓለም አቀፍ ተቋማት ወደ ኢትዮጵያ ለመጡ ልዑካን በኢትዮጵያ ሰላምን ለማስፈን በመወሰድ ላይ ስላሉ እርምጃዎች ማብራሪያ መስጠታቸውን አምባሳደር ዲና ተናግረዋል። በሁለተኛው ዙር የሰሜን ኢትዮጵያ ውጊያ የኢትዮጵያ ጦር ወደ ትግራይ ክልል እንዳይገባ ከማድረግ ጀምሮ በእስር ላይ የሚገኙ የፖለቲካ አመራሮችን መፈታትና ሁሉን አካታች ሀገራዊ የምክክር ሂደት መጀመሩን በመጥቀስ ይህም ሰላም ለማምጣት የተደረገ ጥረት አካል መሆኑን አስረድተዋል። ወደ ትግራይ ክልል ያልተገደበ የሰብአዊ ድጋፍ ተደራሽነትን ለማረጋገጥም የኢትዮጵያ መንግስት ከሰብአዊ ድርጅቶች ጋር በሙሉ ትብብር በመስራት ላይ እንደሚገኝ ያመለከቱት ቃል አቀባዩ፣ እነዚህ ተግባራት መንግስት ለሰላም ካለው ፍላጎት የመነጩ መሆናቸውን ገልጸዋል። ሰላምን ለማምጣት በኢትዮጵያ በኩል ፍላጎት አለ ስለሆነም ለሰላም ወደ እኛ የሚመላለሱ ወገኖችን በሳንጆንም ጭምር የተቀሩትንም የአፍሪካን የአውሮፓ ወገኖችንም ከአሜሪካ የሚመጡትን የሚሉካን ቡድኖችን ስለ ሰላም እነግራቸዋለን ይሄ ለሰላም ፍላጎት አለ። ይህን ግን መተግበሩ ላይ ግን ያው እንደሚሉት ትኒድስ ቱቱ ታንጎ ሁለት ሰዎች ናቸው። ሁለት እጅ ነው አንድ ላይ የሚያጨበጭበው በእስካሁን ውደት የድርድርን ባይመለከትም ይህንን በዚህ ፍሬምወርክ ማየት ሆኑ ጥሩ የሚሆነው ከዚህ አንጻር ህወሀትን የከሰሱት አምባሳደር ዲና ሙፍቲ በህወሀት በኩል ያሉ እንቅስቃሴዎች አሳሳቢ ስለመሆናቸው ለተለያዩ ሀገራትና ዓለም አቀፍ ተቋማት መገለጹንም ተናግረዋል። ሌላው ወገን በተለይ ህወሀት ቡድን ተመጣጣኝ እርምጃ ለመውሰዱ አሳሳቢ መሆኑ ምናልባትም ይሄ ቡድን ለሌላ ጥቃት እየተዘጋጀ መሆኑ ራሱ አሳሳቢ መሆኑ እሱ ዓለም አቀፍ ህብረተሰብ ይሄንን ስኩርሊ በደንብ አይቶት መኮንን እንዳለበት ተገልጾላችኋል። በቁጥጥሩ ስር ከነበሩ የአማራና አፋር ክልሎች ተሸንፎ ሳይሆን ታጣቂዎቹን ለሰላም በሚል በራሱ ጊዜ ማስወጣቱን ከዚህ ቀደም የገለጸው ህወሀት በበኩሉ በመንግስት የሚቀርቡበትን ክሶች በተደጋጋሚ ሲያስተባብል ይደመጣል። ህወሀት በተቃራኒው ወደ ሰላም የሚያምሩ እርምጃዎችን እንደማይወስድ በመግለጽ የኢትዮጵያ መንግስትን ሲከስ ቆይቷል። በዚሁ የሰሜን ኢትዮጵያ ግጭትና ተያያዥ ጉዳዮች ላይ ከኢትዮጵያ ባለስልጣናት ጋር ለመወያየት አሁንም ልኡካን ወደ ኢትዮጵያ መምጣታቸውን ቀጥለዋል። በአፍሪካ ቀንድ የዩናይትድ ስቴትስ ልዩ መልእክተኛ ሆነው አዲስ የተሾሙት ማይክል ሃመር ከሹመታቸው በኋላ ዛሬ ለመጀመሪያ ጊዜ ወደ ኢትዮጵያ መጥተው ከምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ጋር መወያየታቸውን የውጭ ጉዳይ ሚኒስቴር በፌስቡክ አድራሻው አስታውቋል። በአዲስ አበባ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ አምባሳደር ትሬሲ ጃኮብሰን እና በዩናይትድ ስቴትስ የኢትዮጵያ አምባሳደር ዶክተር ስለሺ በቀለም በውይይቱ ታድመዋል። ውይይቱ በሰሜን ኢትዮጵያ ግጭት ለተጎዱ አካባቢዎች በሚደረገው የሰብአዊ አቅርቦት በግጭቱ ወቅት ለተፈጸሙ በደሎች ተጠያቂነትን ለማረጋገጥ በተወሰዱ እርምጃዎችና በአፍሪካ ህብረት መሪነት በሚካሄደው የሰላም ጥረት እንዲሁም በታላቁ የኢትዮጵያ ህዳሴ ግድብ የሶስትዮሽ ድርድር ላይ ያተኮረ መሆኑ ተገልጿል። የኢትዮጵያ መንግስት ያልተገደበ የሰብአዊ ድጋፍ ተደራሽነትን ለማረጋገጥ እንዲሁም በግጭቱ የተለያዩ በደሎችን የፈጸሙ አካላትን ተጠያቂ ለማድረግ ስለሚያከናውናቸው ተግባራት አቶ ደመቀ ማብራራታቸውን የገለጸው ሚኒስቴሩ የአፍሪካ ህብረት የሰላም ጥረትን በተመለከተ ከህብረቱ የአፍሪካ ቀንድ ከፍተኛ ተወካይ ኦሉሴጎን ኦባሳንጆ ጋር በቅርበት ለመስራትና ግጭቱን በሰላማዊ መንገድ ለመፍታት መንግስት ያለውን ቁርጠኝነትም አረጋግጠዋል ብሏል። ሚስተር ማይክል ሀመር በበኩላቸው ወደ ኢትዮጵያ ያደረጉት ጉብኝት ዩናይትድ ስቴትስ ከኢትዮጵያ መንግስት ጋር በጋራ ለመስራትና ለተጀመረው የሰላም ጥረት ድጋፍ ለማድረግ ያላትን ፍላጎት ለማሳየት እንደሆነ መናገራቸውን ሚኒስቴሩ አመልክቷል። ውይይቱን በተመለከተ ከዩናይትድ ስቴትስ በኩል ይህ ዘገባ እስከተጠናቀረበት ሰዓት የተባለ ነገር የለም። በሌላ ዜና ኢትዮጵያ በሶማሊላንድ በመገንባት ላይ በሚ ገኘው የበርበራ ወደብ ያላትን የ19 በመቶ ድርሻ አጥታለች፣ በሚል ዘገባዎች መውጣታቸውን በተመለከተ ከጋዜጠኞች ጥያቄ የቀረበላቸው አምባሳደር ዲና ተከታዩን ምላሽ ሰጥተዋል። በርበራ ወደብ ላይ ኢትዮጵያ ስቴክ አላት፣ ወ ኖት ኦንሊ በርበራ። እዚህ አካባቢ ያሉት ላንድ ሎክድ እንደመሆናችን መጠን ያሉት ወደቦች ጋር ስቴክ አለን፣ ኮመርሻል አድርገን መጠቀም እንፈልጋለን። አሁን በርበራ ጋር ሰሞኑን የሚናፈሰውን ነገር አሁን ከንፈርም ለማድረግም ወይም ማጥራት ላይ ነን ያለ ነው እና የተጨበጠ መረጃ የለም አሁን ከምንሰማ ውጭ። የታላቁ ሕዳሴ ግድብን ሶስተኛ ዙር የውሃ ሙሌት በተመለከተ ለተነሳላቸው ጥያቄ ሲመልሱ ደግሞ ሙሌቱ እንደ ቀደሙት የሁለት ዙር ሙሌቶች ሁሉ ከሚያስፈልገው የግንባታ ሂደት መጠናቀቅ ጋር ተያይዞ እንደሚቀጥል ገልጸዋል። ግድቡ ሲገነባ ከመጀመሪያው የምንለው ይሄ ነው። ግድቡ ሲገነባ በሶስትዮሽ ድርድርም በሌላ መድረክ የተደረሰበት ስምምነት ይቀጥላል። የሚገነባ ነገር ማለጉ አይቀራም። መጀመሪያ ሙሌት ሲደርስ እንዳያችን ሞልቷል። ሁለተኛ ሙሌትም ላይ እንደዚ፣ ሶስተኛ ሙሌትም ምንም ሩል አውት አናደርግም። በነበረው ሁኔታ ነው የሚሞላው። በሳዑዲ አረቢያ በአስቸጋሪ ሁኔታ ውስጥ የሚኖሩ ኢትዮጵያውያንን ወደ ሀገር ቤት የመመለሱ ስራ መቀጠሉንም የገለጹ ሲሆን እስካሁን ድረስ 34367 ዜጎች መመለሳቸውን ተናግረዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምጽ ስርጭት ነው። በፕሮግራማችን ላይ አስተያየት ወይም ጥቆማ ካላችሁ አት ቪኦኤ አምሃሪክ የፌስቡክ ገጻችን ነው። ሀሽታግ ቪኦኤ አምሃሪክ ደግሞ የትዊተር መገኛችን ነው። የዋትሳፕ ቁጥራችን ሁለት ዜሮ ሁለት ሁለት ዜሮ አምስት ሰላሳ አምስት ዜሮ አምስት ነው። ወደ ተከታዩ ዘገባ እንለፍ። በኢትዮጵያ እየተካሄደ ባለው ጦርነት የትግራይ ተወላጆች ላይ የዘር ማጽዳትና የጅምላ እስር በምዕራብ ትግራይ ይፈጸም ነበር የሚሉ ክሶችን የያዙ ሪፖርቶች ታይተው ነበር። የሰብአዊ መብት ጥበቃ ድርጅቶችና ጋዜጠኞች ወደዚሁ አካባቢ እንዳይገቡ ባለስልጣናት ሲከለክሉ ቆይተዋል። የአሜሪካ ድምፅ ወደዚሁ ምዕራብ ትግራይ ለሌሎች ያልተፈቀደ ግን በቁጥጥር የተሞላ ጉብኝት ለማድረግ እድል አግኝቷል። ለእስርና የጅምላ መቃብር ውለዋል የተባሉትንም ቦታዎች ለማየት ችሏል። ሄነሪ ዊልከንስ ከሁመራ ያደረሰንን ዘገባ እንግዱ ወልዲ ያቀርበዋል። ብመሰረት ተሓለቕቲ መሰላት ሑመራ ኣብ ልዕሊ ተጋሩ ንዝተፈፀመ ምፅራይት ዘርኢ ማእከል መርመራ እያ አድማጮች ለተፈጠረው የቴክኒክ ችግር ይቅርታ እንጠይቃለን። የቅድሙን ዘገባ ወደ ኋላ እንመለስበታለን። አሁን ወደ ተከታዩ ዘገባ እንለፍ። በአፍሪካ ቀንድ የተከሰተው እጅግ አስከፊ ደርቅ፣ በሺዎች የሚቆጠሩ ቤተሰቦችን ከቤት ንብረታቸው ያፈናቀለ ሲሆን አቅመ ደካማ ሕፃናትን ህይወት እየቀጠፈ ነው። ዘገባው የአሶሴትድ ፕሬስ ነው እንደሚከተለው ይቀርባል። በሶማሊያ ዋና ከተማ አቅራቢያ ተፈናቃዮችን እያስተናገዱ ባሉ ሆስፒታሎች እና መጠለያዎች ውስጥ እናቶች እጅግ የተዝለፈለፉና ያለማቋረጥ የሚያለቅሱ ልጆቻቸውን ይዘው ይታያሉ። በርካቶቹ እርዳታ ለማግኘት ረጅም ርቀቶችን ተጉዘው የመጡ ናቸው። ከሞቃዲሾ ወጣ ብሎ ከገደብ ያለፈ የተፈናቃዮች ቁጥር ወደሚገኝበት መጠለያ ጣቢያ በቅርቡ የመጡ ሰዎች የቤተሰብ አባሎቻቸው መሞታቸውንና አቅመ ደካሞችን ጥለው መምጣታቸውን ሲገልጹ ከፍተኛ ጭንቀት ይነበብባቸዋል። አሚና አብዲ ሀሰን በደቡብ ሶማሊያ ከሚገኝ መንደር ከልጆቿ ጋር ተጉዛ እንደመጣች ገልጻ፣ በምግብ እጥረት በከፍተኛ ደረጃ የተጎዳ ሕፃንን ጨምሮ የተወሰኑትን ግን ጥላ እንደመጣች ትናገራለች። በዋና ከተማውም የእርዳታ አቅርቦቱ እየተሟጠቀ በመሆኑም አሁንም እንደተራበች ናት። ሌሎችም እየመጡ ነው ስትልም ስለ ሁኔታው አስከፊነት ታስጠነቅቃለች። የተወሰኑ ዘመዶቼ በድርቁ ምክንያት ሞተዋል። ሌሎች በርካቶች ደግሞ ወደዚህ እየመጡ ነው፣ ግን ለትራንስፖርት የሚሆን ገንዘብ ስለሌላቸው በእግራቸው ነው የሚጓዙት። እኔም ከልጆቼ ጋር በእግሬ ተጉሼ ነው ወደዚህ የመጣሁት፣ ግን የተወሰኑትን ጥዬ ነው። አሁን አብረውኝ ያሉትን ነው ማትረፍ የቻልኩት። በእግራችን ስንጓዝ ከሰል የጫነ መኪና ከኪስ ማዮ ሲመጣ አገኘንና ጫነን። ገንዘብ ስለሌለን ነው የመኪናውን ሹፌር እንዲጭነን የጠየቅኩት። እናም እዚህ ደርሰናል። እንደሚታየው እዚህ ስንደርስ በመጠለያ ጣቢያ ሰራተኞች እርዳታ ተደርጎልናል። ነገር ግን የሚያስፈልገንን ነገር ሁሉ ማግኘት ስላልቻልን አሁንም በረሃብ እየተሰቃየን ነው። በየቀኑ በርካታ ሰዎች ወደዚህ ስፍራ ይመጣሉ። የመጨረሻ ዘለላ ኃይላቸውን እየተጠቀሙም በአቧራ በተሸፈነው ሜዳ የዛፍ ቅርንጫፎችን አጠላልፈው በጨርቅና በፕላስቲክ በመሸፈን መጠለያ ይሰራሉ። ከኖርዌጂያን ስደተኞች ጉባኤ የተገኘው መረጃ እንደሚያመለክተው ቀደም ብለው የመጡ ተፈናቃዮች ወደ ዋናው ከተማ ለመድረስ እስከ 19 ቀናት ድረስ ተጉዘዋል። አሁን ከሶማሊያ ዋና ከተማ ወጣ ብለው የሚገኙ መጠለያዎች እጅግ በጣም በደከሙ አዳዲስ ተፈናቃዮች መሞላት በመቀጠሉ የረሃብ አደጋው ዋና ከተማዋንም ስጋት ውስጥ ከቷታል። በምግብ እጥረት ለተጎዱ እርዳታ የሚሰጠው ማዕከል እጅግ በተጨነቁ እናቶችና በተመጣጠነ ምግብ እጥረት የተጎዱ ልጆች ተሞልቷል። አውሊዮ ሀሰን ሳላድ በዚህ አመት በድርቅ የተጎዱ አራት ልጆቿ ተራ በተራ ሲሞቱ ተመልክታለች። አሁን ደግሞ እጅግ የደከመውን ያለማቋረጥ የሚያለቅሰውንና ከመንደሯ ጀምሮ ከተማው ለመድረስ የሚፈጀውን ዘጠና ኪሎ ሜትር ተሸክማው የተጓዘችውን የሶስት አመት ልጇን አሊ ኦስማንን አቅፋ ቁጭ ብላለች። አስራ ሁለት ልጆች ነበሩኝ። አራቱ በዚህ ድርቅ ሞቱብኝ። ከተረፉት ስምንቱ መካከል አራቱ በመታመማቸው ትቻቸው መጣሁ። ይህ ትንሹም ደህና አይደለም። ስለዚህ እሱን ለማዳን ነው ወደዚህ የመጣሁት። ይህኛውንም ልጇን እንዳታጣ በተስፋ መቁረጥ ውስጥ ሆና ታዲያ፣ መንደሯ ውስጥ እህል ለመዝራት እንዳያስችል ሆኖ በደረቀው አፈር ውስጥ ቀብራቸው ስለመጣቻቸው ትንንሽ ልጆቿን ለማውራት ይከብዳታል። በግንቦት ወር ብቻ ወደዚህ ማዕከል የሚገቡ ሰዎች ቁጥር በእጥፍ አድጎ 122 ደርሷል። አንድ በሰብአዊ እርዳታ ዙሪያ የሚሰራ ቡድን ለአሶሴትድ ፕሬስ ባጋራው መረጃ መሰረት በዚህ ዓመት እስከ ሚያዝያ ባለው ጊዜ ውስጥ በማዕከሉ የነበሩ ቢያንስ 30 ሰዎች ህይወት አልፏል። በሌላ አክሽን አጌንስት ሃንገር በተባለ ተቋም ስር ባለ ማዕከል ደግሞ ሌሎች ስድስት ሰዎች ሞተዋል። ተቋሙ በሶማሊያ ውስጥ መስራት ከጀመረ እንደ አውሮፓውያን አቆጣጠር ከ1992 ዓ ም ጀምሮ የረሃብ ሕክምና ማዕከሉ ከዚህ ቀደም አጋጥሞት የማያውቅ ቁጥር እያስተናገደ ሲሆን በከፍተኛ ሁኔታ በምግብ እጥረት የተጎዱ ህጻናት ቁጥር ባለፈው አመት ከነበረው ጋር ሲነጻጸር በ55 ከመቶ ጨምሯል። በአጠቃላይ በዚህ ዓመት እስከ ሚያዝያ ባለው ጊዜ በውጪ ክትትል በሚደረግባቸውና በረሃብ ማገገሚያ ማዕከላት ውስጥ ተኝተው ይታከሙ የነበሩ ቢያንስ 448 ሰዎች ለህልፈት ተዳርገዋል። ይህ ቁጥር ሰባዊ እርዳታ ሰጪ ቡድኖችና የሀገሩ ባለስልጣናት ከዚህ በፊት ሳይመዘገቡ የቀሩ መረጃዎችን በማጠናከር ለአሶሴትድ ፕሬስ ያጋሩት ሲሆን በድርቁ ምክንያት የሞቱ ሰዎች ትክክለኛው ቁጥር ግን እስካሁን በትክክል አይታወቅም። በዚህ ግራፍ ላይ እንደሚታየው ባለፉት አምስት ወራት ውስጥ የሚመጡት ታካሚዎች ቁጥር በጣም ጨምረዋል። ጥርን ብንመለከት 63 ሰዎችን ተቀብለናል። በየካቲት 68 ነበረ፣ በመጋቢት 57 ነበሩ፣ ግን አሁን ቁጥሩ ጨምሮ 122 ደርሷል። ይህ አስከፊ በሆነው ድርቅ ምክንያት ነው። ሞጋዲሹ ካሉ በተጨማሪ ከተለያዩ የሀገሪቱ ክፍሎች የሚመጡ ከፍተኛ ቁጥር ያላቸው ታካሚዎች አሉ። ባለስልጣናት መረጃው አይድረሳቸው እንጂ በርካታ ሰዎች እየሞቱ ሲሆን የእርዳታ ሰራተኞች አብዛኛው መረጃ ያልተሟላ ወይም ዘግይቶ የሚደርስ መሆኑን ይገልጻሉ። ትክክለኛውን የሞት ቁጥር ለማወቅ አዳጋች የሆነበት አንዱ ምክንያት የተወሰኑ የደቡብ እና ማዕከላዊ ሶማሊያን አካባቢ የተቆጣጠረው አክራሪው የአልሻባብ ቡድን እንቅፋት በመሆኑ ነው። አልሻባብ እንደ አውሮፕያን አቆጣጠር እስከ 2012 ዓ ም በሶማሊያ ተከስቶ ለነበረው ድርቅ የሰጠው ጭካኔና ቸልተኝነት የሞላበት ምላሽ ከሩብ ሚሊየን በላይ ሰዎች ለመሞታቸው ምክንያት ሲሆን፣ ግማሾቹ ህጻናት ናቸው። ሌላው ምክንያት ደግሞ ዓለም አቀፍ ማህበረሰቡ የሰጠው እጅግ የዘገየ ምላሽ ሲሆን አሁንም ያደጋ ደውሉ በድጋሚ እያስተጋባ ነው። በአሁኑ ወቅት ሶማሊያ ውስጥ ከ200 ሺህ በላይ ሰዎች ለአስከፊ ረሃብ የተጋለጡ ሲሆን በሚያዝያ ወር ተገምቶ ከነበረው 81 ሺ ቁጥር የበለጠ መሆኑን የተባበሩት መንግስታት ተቋማት ሰኞ ዕለት በጋራ ባወጡት መግለጫ አስታውቀዋል። ተቋማቱ እንዳሉት ለዚህ ዓመት ከታቀደው እርዳታ 18 ከመቶ ብቻ ነው የገንዘብ ድጋፍ ያገኘው። በዚህ ሶማሊያ ብቻዋን አይደለችም። የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ ፍ ለአሶሴትድ ፕሬስ የሰጠው መረጃ እንደሚያሳየው በኢትዮጵያ ድርቅ ባጠቃቸው ክልሎችም ለከፍተኛ የምግብ እጥረት እርዳታ የተደረገላቸው ቁጥር ባለፈው አመት ከነበረው በ15 ከመቶ ብልጫ አሳይቷል። በሚያዝያ ወር በሀገሪቱ የሶማሌ ክልል እድሜያቸው ከአምስት አመት በታች የሆኑ ከ500 በላይ ህጻናት ለከፍተኛ የምግብ እጥረት ተጋልጠዋል። ይህ በሆነበት ሁኔታ ግን በአቅርቦት እጥረት ምክንያት ለህዝቡ የሚደርሰው እርዳታ መጠን እንዲቀንስ ተደርጓል። በየሳምንቱ ወደ ረሃብ ማገገሚያ ማዕከላት የሚገቡ ቁጥር በፍጥነት እያደገ በመሆኑ ዩኒሴፍ የቀውስ ጫፍ ላይ ደርሷል ማለቱን አሶሴትድ ፕሬስ ገልጿል። በኬንያም እንዲሁ የድንበር የለሽ ሐኪሞች እርዳታ ቡድን በአንድ የረሃብ ማገገሚያ ማዕከል ውስጥ በዚህ አመት በአንድ ወር ጊዜ ውስጥ ቢያንስ 11 ሰዎች መሞታቸውን አስታውቋል። ቀደም ሲል በቴክኒክ ችግር ምክንያት ወደ አቋረጥነው ዘገባ ነው የምንመለሰው። የአሜሪካ ድምፅ ወደ ምዕራብ ትግራይ ተጉዞ ለሌሎች ያልተፈቀደ፣ ግን በቁጥጥር የተሞላ ጉብኝት ለማድረግ እድል አግኝቷል። ለእስርና የጅምላ መቃብር ውለዋል የተባሉ ቦታዎችንም ማየት ችሏል። ሄንሪ ዊልከንስ ከሁመራ የላከውን ዘገባ እንግዱ ወልዴ እንደሚከተሉ ያቀርበዋል። ሁመራ በትግራይ ተወላጆች ላይ የዘር ማጽዳት ተፈጽሟል የሚለውን ክስ ለሚመረምሩ የመብት ጥበቃ ድርጅቶች ዋና ቁልፍ ቦታ ነች። ሂማን ራይትስ ዎች በምሳሌያዊ ስዕሎችና በሳተላይት ፎቶ አስደግፎ በቅርቡ ባወጣው ሪፖርት የአማራ የጸጥታ ኃይሎች በከተማዋ ከፍተኛ ቁጥር ያላቸውን የትግራይ ተወላጆች ከፍርድ ውጭ አስረዋል ሲል ይከሳል። ላቲሻ ባደር በአፍሪካ ቀንድ የሂማን ራይትስ ዎች ኃላፊ ናቸው። በመጨረሻ ከተከናወኑት የጅምላ እስሮች ውስጥ በኅዳር፣ በታኅሳስ እና እስከዚህ ዓመት ጥር ድረስ የተከናወኑት ናቸው። በከተሞች በተለይ በሁመራ ሁለት የጅምላ ማሰሪያዎች አሉ። አንዱ በከተማው የሚገኘው እስር ቤት ሲሆን፣ ሌላው ደግሞ ወደ ጊዜያዊ እስር ቤት የተቀየረ መጋዘን ነው። ቢቢሲ በግንቦት ወር ባወጣው ሪፖርት በሁመራ የሚገኙ የትግራይ ተወላጆች ተገድለው በጅምላ ይቀበራሉ ሲል ከሷል። ያልተጠበቀና ከዚህ በፊት ያልተሰጠ ፈቃድ በግንቦት ወር ለቪኦኤ እስከሚሰጥ ድረስ የኢትዮጵያ ባለሥልጣናት ገለልተኛ የሆኑ መርማሪዎችና ጋዜጠኞች ወደ አካባቢው እንዳይገቡ ሲከለክሉ ቆይተዋል። አቶ አሸተ ደምለው የሁመራ አስተዳዳሪ ናቸው። ምስሉ ላይ ምንም ያለ ነገር የለም። ውሸት ነው። ጉና ላይ የሚለውንም ውሸት ነው። ምንም ነገር የለም። ስለዚህ ከሀቅ የራቀ ነው። ለንጹሃን ሁሉ አናስርም፣ አናሳድድም። ማየት ማመን ነው። ከማየት ማመን ውጭ ሌላ ነገር ሊመጣ ስለሚችል ለምን ሄዳችሁ አንዳንዶቹን ቦታዎች አትጎበኙም? ሲሉ አክለዋል። አቶ አሸተ ቪኦኤ የመብት ጥሰትና ጭካኔ ተፈጽሞባቸዋል የተባሉ አምስት ቦታዎችን ለማየት ጠይቆ ሁለት ቦታዎችን ብቻ በተወሰነና በቁጥጥር ውስጥ በሆነ ሁኔታ እንዲጎበኝ የአካባቢው ባለስልጣናት ፈቅደውለታል። በሂውመን ራይትስ ዎች የተጠቀሰው የጉና መጋዘን በቅርቡ ጥቅም ላይ የዋለ አይመስልም። በቢቢሲ የጅምላ መቃብር ተፈጽሞበታል የተባለው ትምህርት ቤት አስተዳዳሪ አቶ እንደወሰን አበበ እንዲህ አይነት ነገር መፈጸሙን አስተባብለዋል። ሞቶ ወይም ተገሎ በጅምላ ያለበት መቃብር የለም፣ አላየውም። ሁመራ ውስጥ በትምህርት ቤቱ አካባቢ ቀብር ተፈጽሞ እንደነበር ቪኦኤ ማረጋገጥ አልቻለም። ቪኦኤ ጥያቄ አብዝቷል ብለው አንድ ባለስልጣን ከከተማው እንዲለቅ ጠይቀዋል። ቪኦኤ በሁመራ ነዋሪዎችን እንዲያነጋግርም አልተፈቀደለትም። በሌላ የሀገሪቱ አካባቢ ለደህንነታቸው ሲሉ ማንነታቸውን መግለጽ ያልፈለጉ ቪኦኤ ያገኛቸው የትግራይ ተወላጆች በዘፈቀደ እየተያዙ እንደሚታሰሩ ይናገራሉ። ምን ይሉን ነበር? ሲያስፈራሩን፣ ያው ነገ ስለምትረሸሙ ተዘጋጁ ይሉን ነበረ። ዳቦ የሚባል የለም፣ ያው ግማሽ ዳቦ ይሰጡን ነበር በቀን። ውሃ የለም፣ ሲፈልጉ ይከፍታሉ፣ ሲፈልጉ ይዘጋሉ። ያው እዛው ዶክተሮች አሉ፣ በጣም በየዘርፉ ወይ ሁሉም አርክቴክቶች አሉ። እና እዛ ሁሉም አግሮውን ልክ እንደ ዶሮ ልክ እንደ ዶሮ ይከበራል፣ እንደ ቆሻሻ ነገር አግሮውን። እዛ ቦታ ላይ ያልቀመለም ያልቆሸሸም የለም። ምክንያቱም ውሃ የለም፣ የሚበላ የለም፣ ያልከሰ የለም፣ ያልጠቆረ የለም፣ ያልበለዘ የለም። ይህ በእንዲህ እንዳለ ባለፉት 18 የጦርነት ወራት በሁለቱም ወገኖች ተፈጸሙ የተባሉ ጭካኔዎችን ለመመርመር የኢትዮጵያ ባለስልጣናት ወደ ትግራይም ይሁን ወደ ሌሎች አካባቢዎች ለመግባት ፈቃድ እንዲሰጣቸው የመብት ጥበቃ ድርጅቶችና ገለልተኛ መርማሪዎች አሁንም እየጠበቁ ነው። የአሜሪካ ድምፅ እንደቀጠለ ነው። የዩኒቨርሲቲ መጀመሪያ በኮቪድ ኋላም በጦርነት ምክንያት ተማሪዎችን ሳይቀበል መቆየቱን የአካዳሚ ጉዳዮች ምክትል ፕሬዚዳንት ዶክተር አወል ሰይድ ለአሜሪካ ድምፅ ገልጸዋል። በተለይ ጦርነቱን ተከትሎ ተፈጸመ ባሉት ዘረፋና ውድመት ምክንያት ዩኒቨርሲቲው በቀድሞ ቁመናው ላይ ባይገኝም መሰረታዊ የሚባሉ ግብዓቶችን በማሟላት መደበኛ ተግባሩን እንደጀመረ ጠቅሰዋል። መስፍን አልራጌ ዝርዝራለሁ። በዘንድሮ የ12ተኛ ክፍል ብሔራዊ መልቀቂያ ፈተና የማለፊያ ውጤት አስመዝግበው የወሎ ዩኒቨርሲቲን ግቢ ከተቀላቀሉት ተማሪዎች አንዱ ከቤንሻንጉል ክልል አሶስ አካባቢ የመጣው ፈቃዱ ገሰሰ ነው። ያው ስመጣ በጣም ግራም ያጋባ ሁኔታ ነበረ። የመንገዱ ያቀማመጡ ሁኔታ፣ ትራንስፖርቱ ምናምን፣ ግን እዚህ መጥቼ ሳዩ በጣም ደስ የሚል ሁኔታ ነው እና በጣም ደስ ብሎ አሪፍ አቀባበል ነበረ። ደማቅ ነበር። በጣም ደስ ይላል። ከአምስት እህትና ወንድሞቹ የመጨረሻ መሆኑን የሚናገረው ወጣት ከቤተሰቡም ከአካባቢ ም ምርቆ ሲወጣ የመጀመሪያው ቢሆንም በዩኒቨርሲቲው የተደረገለትን አቀባበል ቤተሰባዊ ሲል ገልጾታል። እኛ ኤክስፔክት ያደረግነው ሌላ ነገር ነበረ። የሚወራውም ሌላ ነው። ያው ችግር አለ አትሂዱ ምናምን ርቃችሁ በተለይ ምናምን የሚባል ነበረ። ግን መትን ስናየው በጣም ደስ የሚል ሁኔታ ነው ያለው። ያን ያክል በተባለው ልክ አለመሆኑን አረጋግጫለሁ። ፍራቻ ነበረ በጣም ከዛ መልስ፣ ብዙ የተሟሉ ነገሮች ላይኖር ይችላሉ በሚለው ሁኔታም ትንሽ አሳስበኝ ነበረ። አሁን ግን ሁሉም ነገር ተስተካክሎ በቅርቡ ወደ ትምህርት እንደምንገባ ሲነግሩኝ በጣም ተስፋ ነው የሰጠኝ ደስ ብሎኝ አራት መቶ ሃምሳ ውጤት በማስመዝገብ ዩኒቨርሲቲውን የተቀላቀለችውና ከሀዋሳ የመጣችው የምስራች ጌታቸውም ወደ ግቢው ከመምጣቷ በፊት ይናፈሱ የነበሩት ወሬዎች ስጋት ላይ ጥለውኝ ነበር ትላለች። ያው ወሎ ዩኒቨርሲቲን መርጬ ሲደርሰኝ በጣም ደስ ብሎኝ ነበረ። ግን ባለው ሁኔታ ወሎ ዩኒቨርሲቲ ላይ ተፈጥሮ በነበረው ነገር በጣም ያስፈራ ነበር። ያው ግቢው በጣም ተበጥብጧል፣ እቃዎች ወድመዋል፣ ትምህርት ቤት የተማሪዎች ያው ሁሉም ነገር በተበላሻሽቷል ሲባል ነበር የሰማሁት። እናም ደግሞ ያው ቤተሰብን ፈርቶ ነበር ለመላከኔ ከዛ ያው እናቴም ደግሞ ትሄጃለሽ ምንም ነገር የለም፣ ያው እዚህም ዘመድ ስላለን ምንም ነገር የለም፣ ያው ነይ ብለውኝ መጣው። ያው ስመጣ ደግሞ ያለው በጣም ደስ ይላሉ የወሎ ሰዎች፣ አቀባበል ሲያደርጉልኝ በጣም ነው ደስ የሚሉት። የፍቅር ሀገር ነው፣ ደስ ብሎኛል። ዩኒቨርሲቲ ላይም ስመጣም በጣም ደስ ይላል፣ ጊቢውም ደስ ይላል። ያው የተማሪ አቀባበልም በጣም ነው ደስ የሚል በወሎ ዩኒቨርሲቲ አካዳሚክ ጉዳዮች ምክትል ፕሬዚደንት ዶክተር አወል ሰይድ የኮቪድ ወረርሽኙን ተከትሎ የተከሰተው ጦርነት ዩኒቨርሲቲው አዲስ ተማሪዎችን ሳይቀበል አንድ ዓመት ገደማ እንዲቆይ እንዳስገደደው ይናገራሉ። ካላንደር ላይ ትልቅ ጫና ፈጥሯል። ኮቪድ የሚያመጣው የራሱ ተጽዕኖ ነበር። ከኮቪድ በኋላ ደግሞ ወሎ ዩኒቨርሲቲ በነበረው በሰሜኑ ሀገራችን አካባቢ ሲካሄድ የነበረው ጦርነት ለሰላሳ ሰባት ቀናት ደሴና ኮምቦልቻ በተያዙ ሰዓት አብሮ እንደ ካምፕ ሆኖ ሲያገለግል የነበረ ተቋም ነው። ዩኒቨርሲቲው በመደበኛና በተከታታይ ከሚያስተምራቸው ተማሪዎች በተጨማሪ ከኮቪድ ወረርሽኝና ከጦርነቱ በኋላ የመጀመሪያ ያላቸውን 3900 አዲስ ተማሪዎችን ተቀብሏል። ትምህርት ሚኒስቴር 13 የመንግስት ዩኒቨርሲቲዎችን ወሎ ዩኒቨርሲቲን መልሶ እንዲቋቋም ለማድረግ መድቦልን ነበረ። ትምህርት ሚኒስቴር ከመደበልን በተጨማሪም በፌዴራል ተቋማት ውስጥ የተለያዩ የምርምር ተቋማት የተለያዩ የፌዴራል ተቋማት በክልል ተቋማት ሳይቀሩ ኢብን ባለድርሻ የተለያዩ ባለድርሻ አካላት ማህበረሰቡ ሳይቀር በተለያዩ የማህበረሰባችን ክፍል ውስጥ ገብተው የነበሩ አንዳንድ ንብረቶችን ሁሉ በማስመለስ በራሳቸው ባህል ወቅ ኮሚቴዎችን በማቋቋም በመመለስ እንደው ድሮ ወደ ነበርንበት ነን እንኳን ባንል አብዛኛውን ነገሮቻችንን ሪከቨር በማድረግ ነው ወደዚህ መምጣት የቻልን። ትልቁ ችግር ያለው ላብራቶሪ ወርክሾፕ አካባቢ ገንዘቡ እንኳን ቢኖርም ከሀገር ውጭ ነው የሚገቡት እቃዎቹ ካለው አሁን ደግሞ ዓለም አቀፍ ሁኔታም አንጻር ትንሽ እሱ ጫና ይኖረዋል። ከዚህ ጋር ተያይዞ በተለይ ግዥና ንብረት ባለስልጣን እውነት ለመናገር የደረሰብንን ችግር ከግምት ውስጥ በማስገባት ይህንን አንዳንድ የአሰራር ማሻሻያዎችን አቅልሎልን ህጉን በጠበቀ መልኩ ግን ደግሞ ቢሮክራሲውን ባታጠረ መልኩ እንድንገዛ በራሳችን በዩኒቨርሲቲው በጀት እንድንገዛ ባገዘን መሰረት እሱንም እየገዛን እያሟላ። በጦርነቱ ምክንያት በቢሊዮኖች የሚገመት የዩኒቨርሲቲው ንብረት እንደወደመና እንደተዘረፈ የሚያስረዱት ዶክተር አወል ዩኒቨርሲቲው መደበኛ ስራውን እንዲጀምር የተለያዩ ተግባራት መከናወናቸውን አመልክተዋል። ወሎ ዩኒቨርሲቲ በአጋጣሚ ጦርነት ቦታም ስለነበረ ከመያዙ በፊትም የጦርነት ምልልሶችም ስለነበሩ ተቋሙ ተጎድቷል። ወደ 119 ቢሊዮን ኢትዮጵያ ብር የሚሆን ተቋም ላይ ውድመት የደረሰው በጦርነቱ ፊዚካልም ተጎድቷል። ከዛ በተጨማሪም ደግሞ በስነ ልቦና ደረጃ ብዙ ጫናዎች ደርሷል። ከተለቀቀ በኋላም ተመልሶ ሲገባ ብዙ የጦር መሳሪያዎች ሁሉ እንዲለቀሙ ተደርጓል፣ ግቢ ውስጥ ማለት። ከዛ በተጨማሪ በእያንዳንዱ የተቋማችን ኢንፍራስትራክቸር ውስጥ የተጻፉት ጽሁፎች ከባድ ነበሩ። አብዛኞቹ አፍራሽ አንድን አካል በጣም ከፍትና ዝቅ የሚያደርጉ ወዳልሆነ ነገር ሊወስዱ የሚችሉ የተለያዩ ፐብሊክ ፊገሮችንም ጭምር ተቋሞችም ለታዋቂ ሰዎችን ማለት ነው ጭምር የሚነኩ ብዙ ነገሮች ነበሩ። ቢሮዎቹን ሁሉ ቱዘ ኤክስተንት መጸዳጃ ሁሉ ነበሩ። ከዛ በላይ ከፍተኛ የነበረው መቃብርም ነበረ። ግቢ ውስጥ የጅምላ መቃብርም ኢንዲቪዥዋል መቃብርም ደግሞ አንዳንድ የተናጠል መቃብሮችም ነበሩ እና እሱን በክብር ከዚህ ቦታ አንስቶ ሌላ ቦታ ማድረግ የሚያስፈልግ ነበር ተቋሙን ስራ ከማስጀመር በፊት የሁሉ ነገሮች እንግዲህ ተሰጥተዋል። ወሎ ዩኒቨርሲቲን መልሶ ለማቋቋም መንግስታዊና መንግስታዊ ያልሆኑ ተቋማት፣ የዲያስፖራው ማህበረሰብ በበርካታ ሚሊዮኖች ብር የሚገመት የተለያዩ ንብረቶችን ቢለግሱም አሁንም ግን በተለይ የተግባር እውቀት የሚቀሰምባቸው ቤተሙከራዎች እጥረት እንዳለ ለማወቅ ተችሏል። ወሎ ዩኒቨርሲቲ በኮምቦልቻና በደሴ ግቢዎቹ አዲሶቹን ጨምሮ በመደበኛ፣ በርቀት፣ በኤክስቴንሽን እና በክረምት መርሃ ግብር ሀያ አምስት ሺህ ተማሪዎችን እያስተናገደ ይገኛል። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ። ለምሽቱ የነበሩን መሰናዶች ይህን ይመስላሉ። አብራችሁን ስለነበራችሁ እናመሰግናለን።